የኢትዮጵያ የድንበር ከተማ የሞያሌ ነዋሪዎች ሰሞኑን በኮሌራ በሽታ እየተቸገሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። እንደ ነዋሪዎቹ ይህ ችግር ከተቀሰቀሰበት ጊዜ አንስቶ አንድ አዛውንትና አንድ ሕጻን ህይወታቸው ሲያልፍ አንዲት ነፍሰ ጡር እናት ጽንሷ በዚሁ በሽታ ሳቢያ መጨንገፉን ተናግረዋል። የሞያሌ ከተማ ጤና ጣቢያ ኃላፊ አቶ ቦሩ ሁቃ ችግሩ መከሰቱን አምነው፣ ነገር ግን የሰው ሕይወት አልፏል የተባለውን አስተባብለዋል። ችግሩ ጋምቡ በመባል ከሚታወቅ ቦታ ወደ ሞያሌ ከተማ መጣ ያሉት አቶ ቦሩ በተለይ በሞያሌ ከተማ ዜሮ አንድ እና ዜሮ ሁለት ቀበሌዎች ችግሩ በስፋት ታይቶ እንደነበርም አመልክተዋል። በአሁኑ ወቅትም በቁጥጥር ስር ውለዋል ብለው ሲናገሩ፣ ነዋሪዎች ግን አሁንም የበሽታ ሰዎችን ለአደጋ በማጋለጥ ላይ ነው ይላሉ። ዘገባው እንሆ የሰማችሁት አንድ ስማቸው እንዳይጠቀስ የጠየቁ የሞያሌ ከተማ ነዋሪ የተናገሩትን ነው። ነዋሪው እያሉ ያሉትም ይህ በሽታ ሲከሰት ለሁለተኛ ጊዜ ነው። በሽታው መጀመሪያ የታየው በኬንያ ድንበር ውስጥ ሲሆን የኬንያ መንግሥትም ወዲያው በወሰደው እርምጃ በጊዜው በሽታውን ተቆጣጥሮ ነበረ። ነገር ግን በሽታው ወደ ኢትዮጵያ ሞያሌ ተዛምቶ አሁንም ነዋሪዎችን በመጉዳት ላይ ነው። መንግሥትም እስካሁን በቂ እርምጃ አልወሰደም በማለት ይናገራሉ። ሙሴቪኒ የሞያሌ ነዋሪ እንደነገሩን ከሆነ እስካሁን ድረስም በተለይ በኢትዮጵያ ሞያሌ ሁኔታው ከሁለት ሳምንታት በላይ መቆየቱን በአሁኑ ወቅትም ብዙ ሰዎች በሞያሌ በሚገኘው ፉሌሳ ሆስፒታልና በሞያሌ ጤና ጣቢያ መታከም ላይ መሆናቸውን ይናገራሉ። በዚህ ተከስተዋል በተባለው ኮሌራ በሽታ ምክንያትም ስማቸው እጅ ወጀራ የሚባሉ የሰባ ዓመት አዛውንትና አንድ የአምስት ዓመት ህጻን ልጅ ህይወታቸው ሲያልፍ አንድ የሰባት ወር ነፍሰ ጡር ሴት ደግሞ ጽንሷ መውረዱን እኚሁ የሞያሌ ነዋሪ ለአሜሪካ ድምፅ ተናግረዋል። ይህ በሽታ የተነሳው ከሞያሌ በቅርብ ርቀት በሚገኘው ጋምቦ በመባል የሚታወቅ ቦታ እንደሆነ የሞያሌ ጤና ጣቢያ ኃላፊ የሆኑት አቶ ቦርሁቃ ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ መጠይቅ ተናግሯል። የበሽታው መንስኤ የንጽህና ጉለት መሆኑን ኃላፊው ይናገራሉ። ይህ ወረርሽኝ በኬንያ ውስጥ ከተከሰተ ከስምንት ወራት በላይ አስቆጥሯል። ጋምቦ አካባቢ የሚሰሩ ሰዎች ላይ ምልክቱን ማየት ጀመርን። ከዚያ ወደ ሞያሌ ራሱ ያመጡት እነርሱ ናቸው። በአሁኑ ወቅት ግን ከቁጥጥር ውጭ ነው የሚባል አጣዳፊ የተቅማጥና የትውከት በሽታ የለም። አቶ ቦሩ ይህን ይበሉ እንጂ አቶ ዘገየ የሚባሉ የሞያሌ ከተማ ነዋሪ እንደሚሉ ግን አሁንም በሽታው የነዋሪዎቹ ጤንነት ላይ አደጋ ጋርጧል። በሽታው አሁንም አለ። በከተማችን በተለይ በ02 ቀበሌ ውስጥ በቀን ቢያንስ ከ10 እስከ 15 ሰዎች ነው ወደ ሕክምና ጣቢያ የሚሄዱት። ከእኔ ጎረቤት ራሱ አንድ ሰው በአምቡላንስ ወደ ጤና ጣቢያ ወስጄ አሁን እዚያ ነው ያለሁት። የሞያሌ ከተማ ነዋሪዎች በዚህ በሽታ ምክንያት የሰው ህይወት ጠፍተዋል በማለት ሲናገሩ የሞያሌ ጤና ጣቢያ ኃላፊው አቶ ቦሩ ሁቃ ግን ይህንን መረጃ አስተባብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ